ስም አበበ መሀመድ እባላለው። ቲያትር ተጫዎች ያውቃለው። እዛ ጋዜጠኛ ነበሩ። ከዛ ደግሞ መጽሀፎችን ዘጠኝ መጽሀፎች አትም ያለው። ከዘጠኙ ሁለቱ በራሴ የተጻፉ ሲሆኑ፣ ሌሎቹ ሰባቱ በሌሎች በተለይ ደግሞ ለእኔ ቅርብ የሆኑ ጓደኞቼና እኔ ደግሞ ዋጋ አላቸው እና ትውልዱ እንዲያቃቸው እንዳይረሳቸው ማለት ብዙ የሰሩ ናቸው። ምንድናው በሕይወት ጉዞ ውስጥ እነኝ ሰዎች አጋጠሙኝ። እኔ መጀመሪያ በጣም ወደው በጽሁፍ ሞዳቸው ጋሽ ስብሀትን ነበርና ከቤቴ ስወጣ ጋሽ ስብሀትን ፍለጋ ነው የወጣሁት። ማለት ለመተዋወቅ ጽሁፎቻቸው ይማርኩኝ ስለነበር በልጅነቴ ስብሀትን ጋሽ ስብሀትን ሳገኝ እሳቸው ደግሞ ሌሎቹ ጋር አስተዋወቁኝ እና በዚህ አጋጣሚ ስራዎቻቸውን ገና እንደጻፏቸው የማንበብ ዕድል ገጠመኝ እና እኔ ደግሞ ድሮ ሳነብ ሞዳቸውን ስራዎች አስቀራለሁ ራሴ ጋር በእጅ ድሮ፣ ፎቶኮፒም የለም፣ ኮምፒውተር ምናምን የለም፣ ገና ታይፕ እንኳን ተለምኖ ውድ ነገር ነው እና አብዛኞቹ በገዛ እጄ የጻፍኩ ነው ማስቀምጣል። የጋሽ ስባትን ስራዎች እንዳሉ ኦሪጂናሎቹን እሳቸው ላነበው ከሰጡኝ በኋላ ሳይ የመጥፋት እድል እንደሚያጋጥማቸው ስጠረጥር ቆለፍኩባቸው ማለት ታይፕ ማስደረግ እስክችል በኋላ ታይፕ አስደርጌ እንዲ ሳይታተሙ ብዙ ሰው እንዲያነባቸው ሆኗል እና ስለምወዳቸው ነው። አንደኛ ዋጋ ያላቸው ስራ ናቸው ብዬ ነው ማምነው። እንግዲህ ዋጋ እንደ የማንነታችን ይለያያል። ግን እነኚህ ሰዎች የአገሪቱ ትልልቅ ሀሳቢዎች ናቸው። ጽሁፍ ብቻ አይደለም የሚጽፉት ሀሳብ ባህል አሁን የባሴን ወንድም ጌታ ብታይ ጎጃምኛ ምን እንደሆነ ምንም ሌላ ነገር አያስፈልግም በቃ ቁጭ አድርጎልናል እና ደግሞ እነዚህ ሰዎች እኔ አሁን የቻልኩት ትንንሽዬ ስራቸውን ነው የሰሩት ግን በጣም ብዙ ነው ያልታተሙ እና ሌላ አንድ ቀን እንደዚህ ዋጋ ያላቸው ስራዎች የሚሰራ ሰው ሲመጣ እንዳይረሳቸው እንዲታዩ እና ደግሞ ስለመወዳቸው ከፍተኛ የማከፋፈል ችግር አለ። በተለይ ደግሞ መንግስት ከጠላህና መንግስት በጥሩ አይነት ካላየህ የባሰ ትጎዳለህ። ለምሳሌ የመጨረሻው በጣም ያከሰረኝ ሁሉንም ፍራንኬን ይዞት የጠፋው የሙልጌታ መጽሐፍ ነው። አንደኛ መጀመሪያ እናትማለን ያሉት አልማ ምናምን የሚባሉ አካላት ናቸው። አብሮን ተምሯል ምናምን የሚሉ ትልልቅ ባለስልጣኖች ስራው ካለቀ በኋላ ጠፉ። እና ሲጠፉ በጣም አመመኝ፣ ኔን ጎዳኝ እና ባለኝ በሌለኝ የመጨረሻ ፍራንኪ አተሙ እና ምንድነው ያሰብኩት መጽሐፍ ምረቃ ቀን አዘጋጅቼ በምረቃው በመሸጠው መጽሐፍ የቀረውን ግማሽ ማተሚያ ቤት ያለውን አወጣለው ነው። አንደኛ ስለተናደዱ እና ና ስለተው ይጎዱሃል። እነሱ ጋር ስትጣላ ብዙ ጉዳት ነው የምታተርፈው። አንድ ሚዲያ እንዳይመጣ በሰርኩላር ይመስለኛል አገዱ እና ማንም ያን ቀን መጽሐፍን አደባባይ ላይ ድንኳን ጥዬ ስሸጥ የመጣ የለም። በዚህ ምክንያት ሳይሸጥ ቀረ። ከዛ ደግሞ ሜጋ እንዲገባና እንዲከፋፈልልኝ ስጠይቅ ይቆይ ተብሏል አሉ። ማን እንዳለ አላውቅም። እጄ ውስጥ ቀረ ሁሉም መጽሐፍ። ሌሎቹን ደግሞ አሉ በቁጥር ትንሽም ቢሆኑ በግል የሚያከፋፍሉ እንዲያከፋፍሉ ስጠይቃቸው የግጥም መጽሐፍ አይሸጥም አሉ። ስለዚህ መጽሐፉ እጄ ላይ ቀር። እንደውም አንድ እጄ አነዳለሁ አራት ኪሎ መሀል ላይ ከምሬ ብዬ ወጣቶቹ ለምነዊ ነው የተውኩት። ከዛ በቃ የመጨረሻውን ገንዘብ እሱ ወሰደው። ግማሹንም አላወጣሁትም። ማተቢያ ቤት ነው ጥዬው የጠፋሁት። መንግስት፣ ቫሊዩ ቫሊዩ ላላቸው ጉዳዮች ትኩረት የሚሰጥ እንደዚህ በተለይ መጽሐፎች ላይ መጽሐፎች ወደ ትውልድ የሚሻገሩ ቤታችንም እንደረድራቸው ልጆቻችን እያዩት የሚያድጉ ነገሮች ና እና ቫሊዩ ላላቸው ጉዳዮች ላይ የሚሰራ ራሱን የቻለ ተቋም ድሮ ኩራዝ ነበር ብያለሁ አሁን ደግሞ የሆነ በመንግስትም ይሁን መንግስትም ብቻም ሳይሆን ማህበራት ባለሀብት አሁን ባለሀብቶችም ማገዝ አለባቸው እንዲህ አይነት ስራዎች ለትውልድ ነው የሚሰሩት። ምን አሁን ያለው ነገር ምንድን ነው? ሽያጭ ነው። ኦልሞስት ነው ልክ አይደለም። ሌላም ደግሞ መኖር አለበት። አዳዲሱ ልጆቹን የሚያበረታታ ያልተሰሩ እያልን እኛ የምንቆጭባቸውን ስራዎች ደግሞ ደፍሮ የሚሰራ አካል ሊኖር ግድ ነው፣ ግድ ነው። አንደኛ ነው ምል ሀገራችን፣ አሁን ለውጥ ምናምን ሲባል ግራ ነው የሚገባኝ። ለውጥ መጀመሪያ ማህበረሰቡ ነው መለወጥ ያለበት። ለውጥ ከየራሳችን ነው መጀመሪያ ያለበት። እኔ ሳልለወጥ ሌላውን ለመለወጥ መቻል አይቻልም። ለውጥ የሚመጣው ደግሞ ጥበበኞችን በማክበር ጥበበኞች ጥበባቸውን የሚያስተላልፉበትን መንገድ በማመቻቸት በማገዝ፣ በመርዳት ነው።